በሶስተኛው የህዝብና የቤት ቆጠራ ውጤት የአማራ ክልላዊ መንግስት ከፌዴራል መንግስቱ ማግኘት የነበረበት የ130 ቢሊዮን ብር ድጎማ ቀርቷል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። አብን ዛሬ አዲስ አበባ ውስጥ በሰጠው መግለጫ በቆጠራው ወቅት የነበሩ ባለሙያዎች በህግ እንዲጠየቁም አሳስበዋል። መግለጫውን አዲስ አበባ ላይ የተከታተለችው አስቴር ምስጋናው ተከታዩን ዘገባ አስተላልፋለች። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደልና የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹሙዬ በወቅታዊ ጉዳዮች ዙሪያ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። የንቅናቄው አመራሮች በመግለጫቸው ከነሷቸው ነጥቦች ውስጥ የሶስተኛው የህዝብና ቤት ቆጠራ ውጤት ይሰረዝ፣ የህገ መንግስት ይሻሻል፣ የህግ የበላይነት በሀገሪቱ ይከበር በሚሉና ና የአዲስ አበባ የባለቤትነት ጉዳይም ተጠቃሾች ናቸው። በተለይ በሀገር አቀፍ ደረጃ ከ ከአስር አመት በፊት ማለትም በ 1999 ዓ.ም የተካሄደው የህዝብና ቤት ቆጠራ ውጤት ሁለት ነጥብ አምስት ሚሊዮን አማራ ሆን ተብሎ እንዲጠፋ ተደርጓል። በዚህም የአማራ ክልል ከፌዴራል መንግስት ማግኘት የነበረበትን የአንድ መቶ ሰላሳ ቢሊዮን ብር በጀት አጥቷል። ለዚህም ኪሳራ በወቅቱ የነበሩ ባለሙያዎች በህግ ይጠየቁ መንግስትም ካሳ ይክፈል ነው ያሉት የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ። ሁለት ነጥብ አምስት ሚሊዮን አማራ አስቀድሞ ከተካሄደው ትንበያ ወይም በ87 ከተካሄደው ቆጠራ ውጤት አንጻር ጉድለት አለበት የሚል ማብራሪያ በወቅቱ በነበሩ የማዕከላዊ ስታስቲክስ ባለስልጣን አሁን ኤጀንሲ ሆኗል። ማብራሪያ ተሰጥቷል። በምክር ቤቱም ከፍተኛ ክርክርና ሙግት የፈጠረ ነው። በሌላ ቋንቋ ላለፉት 13 አመታት የአማራ ህዝብ ወደ 130 ቢሊዮን ብር ማግኘት የሚገባውን የበጀት ድጎማ ከፌደራል መንግስት ሳያገኝ ቀርቷል ማለት ነው። በዚህ ሂደት እኛ የ1998 የህዝብና ቤቶች ቆጠራ ውጤት እንዲሰረዝ እንፈልጋለን። አሁን የተራዘመው ቆጠራም ከ98ን ቆጠራ ውጤት ሳይሆን በ87 ዓመተ ምህረት የተካሄደውን ቆጠራ የእድገት ምጣኔን ታሳቢ አድርገው ነው ፕሮጀክሽኑ መሰራት ያለበት እንጂ አሁን ያለው የእድገት ምጣኔ መተማመን የሚፈጥር አይደለም። አንድ ነጥብ ሰባት አንድ ነው የአማራ ህዝብ እድገት ምጣኔ ተብሎ ዘጠና ስምንት ላይ የወጣው አንድ ነጥብ ሰባት አንድ የታዳጊ አገራት የህዝብ እድገት ምጣኔ ከሁለት ነጥብ አምስት በታች ሆኖ አያውቅም። ስለዚህ ከሁለት ነጥብ አምስት በታች ሊሆን አይችልም። ለአብነት የትግራይ ህዝብ ሁለት ነጥብ ዘጠኝ ነው። የኦሮሚያ ህዝብ ተብሎ እንትን የተባለው ሦስት ነጥብ ስምንት ነው። ምን የተለየ ታምር ተፈጥሮ ነው አማራ አንድ ነጥብ ሰባት አንድ ሊሆን በዚህ ቆጠራ ሂደት ተሳትፎ የነበራቸው የመንግስት ባለስልጣናት፣ ባለሙያዎች ተጠያቂ መሆን መቻል አለባቸው። ንቅናቄው በመግለጫው አሁን ስራ ላይ ያለው ህገ መንግስትም እንዲሻሻል ጠይቋል። እንደ ቡድን ሳይሆን እንደ ሀገር የሁሉንም ህዝቦች መልካም ፍቃድና ጥቅምን ያንጸባረቀ ህገ መንግስት መርቀቅ አለበት ነው ያሉት አቶ ክርስቲያን። የህልውና ጥያቄ ብለን ከለየናቸው ስድስት ጥያቄዎች የመጀመሪያው አሁን ያለው ይሄ ህገ መንግስት እንዲሻሻል ነው። ቢቻል ቢቻል የሁሉንም ህዝቦች ፍላጎት፣ መልካም ፍቃድ፣ ጥቅም ባንጸባረቀ መንገድ ሁላችንም ውይይት አድርገንበት የሁላችንም እንደ ሀገር እንደ እንደ አማራ ወር እንደ ቡድን ሳይሆን እንደ ኢትዮጵያ እንደ ሀገር አሸናፊ የሚያደርገን ድርድር ነው የተሰለጥነው እንዲሻሻል የተካሄደው እንዲሻሻል ፍላጎት አለን። የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹምዬ በበኩላቸው ስለ ታማ ነገሮችን በመያዝ የመብት ጥያቄ ለሚያነሱ ወጣቶች የኦሮሞ የፖለቲካ ኃይሎች ሲያወግዙ አልታዩም። ይህ ደግሞ ኃላፊነት የጎደለው አቋም ነው ብለዋል። ከአዲስ አበባ የባለቤትነት ጥያቄ ጋር በተያያዘ የአዲስ አበባ ህዝብ እንዲደራጅ ነው ጥሪ ያቀረቡት የኦሮሞ የፖለቲካ ድርጅት የኦሮሞ ፖለቲከኞች ይህን ድርጊት ሲያወግዙ አላየ። ልዩ ልዩ የህብረተሰብ ክፍሎች ይህን በማያሻማ ሁኔታ ማውገዝ እንዳለባቸው እናምናለን። ይህን ማድረግም አለባቸው። ከዚህ ከአዲስ አበባ ጋር በተያያዘ የአዲስ አበባ ህዝብ መደራጀት እንዳለበት እኛ እናምናለን። በተለያየ አደረጃጀት ተደራጅቶ መብትና ጥቅሙን ማስከበር እንዳለበት ይህ እናምናለን። መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት ሊታደግ ይገባል። የአማራ ብሔራዊ ንቅናቄ አብንም ሰብዓዊነት ከሚሰማቸው ድርጅቶች እና አካላት ጋር በትብብር መስራቱን አጠናክሮ ይቀጥላል ሲሉ የንቅናቄው አመራሮች በመግለጫቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ